ታላቁ ኢትዮጵያዊ አርበኛና የጦር መሪ ሌትናል ጄኔራል ጃጋማ ኬሎ እንደ ኢትዮጵያ አቆጣጠር አርብ መጋቢት 29 2009 ዓ ም በ97 ዓመታቸው አዲስ አበባ በሚገኘው የጦር ኀይሎች ሆስፒታል ከቀትር በኋላ በአዲስ አበባ ሰዓት አቆጣጠር ዐሥር ሰዓት ላይ ከዚህ ዓለም በሞት ተለይተዋል። የቀብር ሥነ ሥርዓታቸውም በአዲስ አበባ የአርበኞች መካነ መቃብር በሚገኝበት ቅዱስ ሥላሴ ካቴድራል በሙሉ ወታደራዊ ሥነ ሥርዓት ቤተሰቦቻቸው፣ የኢትዮጵያ አርበኞች ማኅበር አባላት፣ ወዳጅ ዘመዶቻቸውና አክባሪዎቻቸው በተገኙበት ተከናውነዋል። ጄኔራል ጃጋማ በኢትዮጵያ ምድር ኢትዮጵያዊ ሆነው በቅለው ኢትዮጵያን ታድገው ኢትዮጵያዊ ክብረ ማንነታቸውን እንደ ተላበሱ በሞቀ ከርሰ ምድሯ ለዘላለሙ አርፈዋል። ሌተናል ጄኔራል ጃጋማ በሕይወት በነበሩበት ወቅት በርሃ ሜይ 214 ስለ ሕይወት ታሪካቸው ቃለ ምልልስ አድርገን ነበር። የአርበኛና የጦር መሪውን ታላቅ የአገር ውለታ ለመዘከርና የተጋድሎ አስተዋጽዋቸውን ሞገስ ለማላበስ ደግመን አቅርበነዋል። እንሆን ሌተናል ጄኔራል ጃጋማ ኬሎ፣ በቅድሚያ አምስት ዓመቶ ወደ አርበኝነት የተቀላቀሉት እንዴት ነው? በጣሊያን የአምስቱ ዓመት ወረራ ዘመን ካሳሁን እንደምናለህ በአስራ አምስት አመቴ መግባት የቻልኩት አንድ የአጎቴ ልጅ የሚያገባ ወዳየው ጎሹ የሚባል ከቤተ መንግስት አካባቢ ያደገ የነፍጠኛ ልጅ አለ። ስለዚህ እሱ ጃገማ አለኝ። አንተ፣ በአስራ አራት አመቴ ታማኪ ጋር ወደ ወለጋ ሄደህ ቢሆን እና አንበሳ ለመግደል ፈልጌ ልትሄድ እንደነበረ ሰብቻለሁ። በኋላ ግን አሁን ከአውሬ የበለጠ ሰው ኢትዮጵያን ለመብላት የመጣልና ለኒን ሰዎች ከገደልክ ከዛ ከሁሉም የሚበልጥ ነው ብሎ አንድ ነፍጠኛ አስጠናኝና በዛ መሰረት ነው። ለካ እዚህ ቆይተው በኋላ የእኛን አገር ለመውሰድ ነው ብዬ እነሱንም እንደ አውሬው ቆጥሬ እነሱን መግደል ጀመርኩኝ። የሄደው አርበኝነት መነሻዬ ይሄ ነው። በአርበኝነቱ ዘመን አንዱ ከሰሩት ታላቅ ጀብዱ የአዲስ ዓለሙን ምሽግ መስፈር እና እስረኞችን ማስለቀቅ ነው። ስለዛ ምን የሚነግሩ ነገር አለ? እንዴት ነበር ታሪኩ? ወይዘሮ ሻረገድገሌ በጣም ጎበዝ ነበሩ። የሚኖሩት አዲስ ዓለም ነው። አዲስ ዓለም ከግንጪ ከኔ አገር ሰላሳ ስድስት ኪሎ ሜትር ነው። ስለዚህ በሳቸው አማካኝነት መንግስቱ ቦጋሌ የሚባል ከነ ወንድሙ እዚያ ሚኖር የሚኖር አማራ አለ እና እሱን ዴጋ ይልኩታል እነኛ ጋርም ታወቁ በኋላ ዘውዴ ጥላሁኑ የሚባል ደግሞ ድሮ በድቁና እዛ አዲስ ዓለም ተብሎ የነበረ ልጅ ለጣሊያን አሽከርነት አድሮ ባንዳ አለቃ ሆኖ ብሮ ሲኖር በመጨረሻ ኦሮሞዎች አማራን መሬታችን ሊደቁ ብሎ አማራን መግደል ስለጀመረ እርዱስ ብሎ ለጣልያን ቢያበለክት ጣልያን ይሄንን ያህል ስብስብ እርስ በርሳችን ሊያፋጅ የመጣ መሆኑ ሳያውቅ የእንትን ጠይቅ ምናምን እያሉት ለካ እነሱ እኛን እርስ በርሳችን አፋጅቶ መሬታችን ሊወስዱ ነው ወይ ብሎ እሱ ራሱ ጣሊያኖቹን አለቆቹን ገሎ ሸፈተ። በኋላ በአውሮፕላን ወረቀት በተኑና፣ አርበኞችም ሆናችሁ ወይንም ባላገሮች ዘውዴ ጥላሁን አለቆቹን ገሎ ስለሄደ ነው እንጂ አርበኝነት በመውጣቱ አይደለም። እዳ እንዳትረዱት ብሎ ስላለ ምንም መረጃ ያወጣና አንድ ጎረቤታችን ያለ አርበኛ ጋ ሄደ። እዛ ሄደና ጥቂት እንደቆየ ምንም አልቻለም። ጣሊያኖች እኛ የምንፈልገው ዘውዴ ጥላሁንን ነው እያሉ ዘውዴ ጥላውን ያስጠጋ የእኛ ጠላት ነው እያሉ ሲያባርሉት ጊዜ ማድረሻ ትቦ በጨረሻ ጊዜ ወደ አማራው ሀገር ህየ ሀገሬ ትውልድ ሀገሬ ህየ ከሌሎቹ ሰዎች ይቀላቀላሉ ብሎ ሲመጣ አንድ የእኔ አማች ነፍጠኛ አለ። እሱ እሺ ያለና አሳልፋለሁ ብሎ ጠራውና፣ ለእኔ ደግሞ ጃገማ አንተ ጉልበት አግኝተ ጣሊያን ለመውጋት እንዳሰብከ አውቃለሁ። አሁን አንድ ሰውዬ ከነሱ ጋር የኖረ ነው፣ ኃይለኛ ጦረኛ ነው። እሱን ወደ ሀገሩ ከመሄድ እሱን ጊዜ ተቀብለህ ጦሪ ጋር ብትጨምር ጉልበት ታገኛለህ እና አስብበት አለኝ። እሺ ብዬ ተቀበልኩ። እውነትም ጎበዝ ነው፣ ዝግና ነው። እኔ አጠገቤ አድጌ በሁሉ ነገር እየረዳሁት ደ አባትና ልጅ አብረን እየተኛን ሳን ላይ እንዳይገሉት እሱ ጣሊያን በትሎ ነበረላ። እሱም ጎበዝ በመሆኑ የእኔም ጦር እየበረታ ሄደዋል። በአጋጣሚ ደግሞ ያው የወዘሮ ሸዋረገድ ገሌ የሚባሉ ሴት ስላሉና ይሄ ዘውዴ ጥላውን ደግሞ በድቁና እዛ አዲስ ዓለም ሰርቶ ስለነበረ እሱ መንገዱን ያውቃል። እሱን መሪ አርጋችሁ የመንገድ መሪ ይጠቅማቸዋል ስላሉ ለውዴ ጥላሁንም አስቀረሁና ጠደበ ያድግህ ወይዘሮ ሸዋረገድ ገሌ ጋር ተነጋግረን ወደ አዲስ ዓለም የላኩ አሰለልኩና አዲስ ዓለም ሁለት መቶ አምሳ በላይ ጀሌ ይዤ ጠበንጃችን ይበዛል፣ ሰላሳ አልፍን ዘውደ ጥላው መንገዱን እየመራን የአዲስ ዓለም ምሽግን ሰብረን ሰባ ነጭ እና ሀያ መኮንኖች ገድለን ከሶስት ሺ ጠበንጃ በላይ ዘርሰደደን። የአርበኝነቴንም ያስፋፋሁት በዚህ ምክንያት ነው። ዘውዴ ጥላሁን እንደዚህ አድርጎ ከሌ ጋር የነበረ ነው። ፊት ግን በሙሉውን አራት ዓመት ከጣሊያን ጋር የነበረ እንደውም ከእዝባሽ የሚባል ስም ከሹምባሽ በላይ ተሰጥቶት የነበረ መሆኑን አውቃለሁ። ጣልያን ከፋፍሎ ለመግዛት በሚሞክርበት ጊዜ አባዶዮ የሜጫ ኦሮሞ ሕዝብ የሰላም አባት የሚባሉት እንዲሁ አስተባብረው፣ በተለይም አንድ ታሪክ አለ። ይህንን የነጭና ጥቁር ጤፍ ሰጥተው ሰዎችን ይህንን ለዩ ብለው ነበርና ያ ታሪክ ከመንጋ የተያያዘ ነው። እርሶም እዛ ነበሩና ያንን እንዴት አስታውሱታል? በዘር መከፋፈል ሳይሆን በአንድነት እንዲቆሙ በማድረጋቸው አባዶዮ እንዴት ነው የሚያስታውሱት? ታሪክ አባዶዮ አቦቴ ናቸው፣ ያሳደጉኝ ናቸው። እኔ እሳቸው ጋር ነበር ያደኩት ከአስራ አምስት በፊት ጀምሮ ባላደራና ደሞ ማጎቴ ናቸው፣ ባዶዮ ናቸው። ሰርገኛ ጤፍ አብጥተው ይሄውና ይሄ ነው። ስለዚህ እነዚህም ቢሆን ኢትዮጵያውያኖች ወንድሞቻችን ናቸው እና መገደል የለባቸውም ብሎ አማራን ያተረፉበት። አደሎ አማራ ሁሉ የሸሸ መቶ አባዶዮ ባላባትነት ውስጥ ነው የተረፈው። እንግዲህ አማራና ኦሮሞ ማይላዩ መሆኑን ሰርገኛ ጤፍ አምጥቶ ይኸውላችሁ፣ አሁን ይህንን ለይቶ መዝራት እንዴት ይቻላል? ስለዚህ አማራም ኦሮሞም አንድ ነው ብሎ ምሳሌ አድርጎ አማራና ኦሮሞን አዋሂዶ አስማምቶ የኖሩ ባለባት ነበሩ። ከአርበኝነት ወደ ጦር መኮንነት ተሻገሩ። በዛ በጦር መኮንነት ህይወት ውስጥ አንዱ ትልቁ ታሪክ ራሱ የመንግስቱ ንዋይ መፈንቅለ መንግስት ጊዜ ነው። በዛ ወቅት የእርሶ ሚና ምን ነበር? ስለ መፈንቅለ መንግስቱ ለምን አይነግሩንም? እንደዚህ ነው የክብር ዘበኛ የመንግስቱ ነዋይ ሚና በእውነቱ ሌላው ዓለም ሁሉ እንደሚያደርግ ኩዴታ አይደለም። ኩዴታ ማለት እኔም ያው በእድሜ እንግዲህ ዘጠና ሶስት አመት ነኝ። ብዙ አይቻለ፣ ብዙ ሀገር ደርሰዋል። ይህ ኩዴታ ኩዴታ ማለት የነበረውን መንግስት ለውጦ ተተክቶ ያ መንግስት መምራት ማለት ነው። መንግስቱ ነዋይ ግን መኳንንቶቹን ሰብስቦ ፈጅቶ እሱ እኔ እዛ ስደርስ ከቤተ መንግስቱ በጓረ በኩል ጠፍቶ ሄዶ ባላገር ውስጥ ከአስራ አምስት ቀን በኋላ ተያዘ እንጂ በደንብ በኩዴታ ደንብ መንግስቱን ይዞ ስልጣንንም ይዞ ለመምራት ተነሳ አይደለም። የውንብድና ስራ ነው። ውንብድናው መኳርንቶቹን ትጠራላችሁ ብሎ በስልክም አንዳንዱን ደግሞ እየያዘ አስራ አምጥቶ እዛ ጨፍጭፎ እኔ ሲደርስ ተጓሮ ጠፍቶ ወጣ። ተደጋግም አልተዋጋም። እኔም በዛ ምንም የተዋጋሁት ነገር የለም። እኔ ኩዴታ አይባልም ወንጀል ነው ብዬ ዋለሁ እና ወንጀል ነው የሰራሁት እንጂ ኩዴታ አይደለም። ሶስት ስርዓቶች አይተዋል እና ስለ ቀድሞዎቹ ኢትዮጵያ መሪዎች እርሶ በነበሩባቸው ስለ ቀዳማዊ ኃይለ ሥላሴ መንግስቱ ኃይለማርያምና ቀዛም አሁን የቅርቡ አቶ መለስን እያንዳንዳቸውን ከታሪክ አኳያ እንዴት ያዩቸዋል? በግሎ አሁን ው የውን ግድና መንግስት አገዛዝና በደንብ ተጥንት ታይዞ የመጣው አስተዳደር አንድ እንዴት ሊሆን ይችላል? የጃንሆይ አስተዳደር ከአባት ከአያት ከቅድመ አያት ሲገዙ የነበሩ ስለሆነ ተግዳላ ቀኝ በደንብ አጥኚዎችም ነበሩ። ከዛ አይነት እሱ ተመርጦ የወጡ ናቸው። ሁሉን ነገር የሚያውቁ ናቸው። እ ወንበዴ ምንት ከዛ እንኳን ከዚህ ምክር የሌለው ዝም ብሎ ለመግዛት የወጣው እንዴት አንድ አይነት ሊሆን ይችላል? የቀዳማዊ ኃይለ ሥላሴ አስተዳደር በእውነቱ እሳቸው እኔ በጣም ተጠግቻቸው ስለሚያውቃቸው እድጅና ብቻ አጠቃቸው እንጂ እስከ አረጅበት ጊዜ ድረስ በደንብ አድርጎ የሚያስተዳድሩ የነበሩ ንጉስ ነበሩ። እኔ ተከታትሌ በደንብ ነው የማውቀው። ካረጁ በኋላ ግን ወይም ከመንግስታቸውን ለልጃቸው አልሰጡ ወይ ለጠቅላይ ሚኒስትሩ ስልጣን አልለቀቁ። እሳቸው ደግሞ ጊዜና ጊዜ ባለመልቀቃቸው ትንሽ ያንን ጥሩ አስተዳደር የነበረውን አስተዳደራቸው ይበደሉት። በዛን ጊዜ እንደውም ተቃዋሚ ሆኜ እኔም ተቃራኒ ሆኜ ለማስወገድ ብዙ ነገር የጣርኩበት ጉዳይ ነው እና ትንሽ አበላሹት። መንግስት ላይ ለማረም ግን በእውነቱ

እኔ በአሁኑ ጊዜ መስራት አልፈልግም፣ ጡረታ ነው የሚፈልገው አልኩህ። ምክንያቱም እሱ አገረገኝ ሊያደርገሽ ፈለገ። ባሌንም፣ ሲዳቦንም፣ አሩሲም የፈለኩበት ቦታ እንዲቀጥል ፈልጎ ነበረ። እኔ ግን አንዱ ስራ አለቃ ይሄ ያጥፍተዋል ብሎ የጻፈብኝ እንደሆነ እንትን ለማድረግ ምን ትፈልጋለህ? ብሎ ሲጠይቀኝ በግድ ነው በውድ ነው አልኩት። በውድ አለ። በውድ ከሆነ እኔ ጥብ አትቀየም። በውድ ከሆነ እኔ ጥቦታ መውጣት ነው የሚፈልገው አልኩት። እንግዳውስ አልቃወሙትም ማለ ጥቦታ ወጣ። ስለዚህ እኔን እንዳከበደኝ ነው የወጣ ቶ በለስ መንግስት በሰብ ኢህአዴግ እሱ ጋር እሱ ካገባ በኋላ በእውነቱ ታገዳጅ ስ አንድ ቀን እንኳን ለመገናኘት ፈልጌ ጊዜም ጠፋ እኔም ደግሞ እግሬ ተሰናክሎ መሄድ ስለማልችል ላገኘው አልቻልኩም። ያንን ያህል ዓመት ሲገዛ

በደንቡ በጊዜው ባለው ሁኔታ ተወተነዋል። ጅሌራ ማን አምዶ የሚባልም ነበረ። ባክ የውበ በረሃ ወደ ኋላ ተመልሶ ማስታወስ አይቻልም። እሱንም በደንብ ተጫውተንበታል። ጥሩ ነበረ። በበረሃው ሰልጥነንበት ነበረ። አሰልጥደንም ነበር ጀነራል ማንገር እና ክፍሌ የሚባል ሶስት ጓደኛሞች ነበር። ጀነራል ክፍሌ ወልደ ሰንበት ያቀና ነው። ትንሽ አይደለም ወይ መገናኛቸው? እስኪ ጠቀስ ጠቀስ ና አርጋቸው። አወይ ደጃችሁ።

ወየው ገዳም ሰፈር ስንቱ ተጠራምሶ፣ አወየው ወይ ዘመድ እንዳረዱኝ፣ እንዴት ይደረጋለኝ? የማያገኙትን ያለፈን ቢወዱኝ፣ እንዴት ይደረጋለኝ? የማያገኙትን ያለፈን ቢወዱኝ አራዳ ሌትናል ጀኔራል ጃጋማ ኬሎ ስለ ቃለ ምልልሱ እናመሰግናለን። ካሳሁን፣ እኔም በዚህ እድሜ ሁሉን ነገር በሄደበኩበትን ታሪክ ሁሉ ስለጠየቀኝ እና የተሻለኝንም መልስ ስለሰጠው አስታውሰህ ስለ ጠየቀኝ በጣም አመሰግናለሁ። I've very still.